የኢትዮጵያ ፌዴራሊዝም ብሔርና ብሔረሰቦች የራሳቸውን ዕድል በራሳቸው የመወሰንና በቋንቋቸው የመጠቀም የመዳኘት መብት ሰጥቷል ቢባልም ለአንድነት መሸርሸርና መከፋፈል ምክንያት ሆኗል የሚሉ በአንድ በኩል፣ በሌላ ደግሞ ልዩነቶችን በማክበር የብሔር ብሔረሰቦችን መብቶች በሕገ መንግሥት አስከብረዋል የሚሉ እየተነጋገሩ ናቸው። በምሕጻር ቪቪኢ ኮድ ተብሎ የሚታወቀው ቪዥን የኢትዮጵያ ኮንግረስ ለዲሞክራሲ ዋሽንግተን ዲሲ ከሚገኘው ከናሽናል ኤንዳውመንት ፎር ዲሞክራሲ ጋር በመተባበር የብሔር ተኮር ፌዴራሊዝም ተግዳሮቶችና ተስፋዎቹ በኢትዮጵያ በሚል ርዕስ በሐዋሳ ከተማ አውደ ጥናት አካሂዷል። ዮናታን ዘብዴዎስ ዝርዝሩን ይዟል። በውይይቱ ላይ የቪዥን ኢትዮጵያን ኮንግሬስ ፎር ዲሞክራሲ በአጭሮቱ ቪኢኮድ ኤክስኪቲቭ ዲሬክተር አቶ ታደሌ ደረሰ እንዳሉት በዴሞክራሲ ስርዓት ግንባታ ላይ ትኩረት ያደረገው ድርጅታቸው የሀገሪቱን ሕዝብ ስልሳ በመቶ፣ መልካም ዜጋ ሰላሳ በመቶ መልካም አስተዳደር ና አስር በመቶ ደግሞ መልካም መስተዳደር መፍጠር ዓላማ ያደረገ ነው። ተመሳሳይ አውደ ጥናቶች በተለያዩ የሀገሪቱ ክፍሎች ማድረጋቸውን ተናግረው በብሔር ተኮር የፌዴራሊዝም ስርዓት ላይ መወያየት ስለምን እንዳስፈለገም ገልጿል። ለኢትዮጵያ ብሔር ተኮር ፌዴራሊዝም ያስፈልጋታል፣ ወይስ የዜግነት ፌዴራሊዝም ያስፈልጋታል፣ ወይስ የጂኦግራፊ ያስፈልጋታል? ይህን የኢትዮጵያ ዘ ሊወስን የሚገባው እንጂ የሆነ አካል ወስኖ እና ተቀበል ሊሆን አይገባም። እኛም የወሰነለት አካል ሲፈልግ ያከብረዋል፣ ሲፈልግ ያፈርሰዋል። ከዚህ መውጣት መቻል አለብን። ሀያ ሰባት ዓመት ሆኑ ኢትዮጵያ ብሔር ፌዴራሊዝም ተደራለች። ኢትዮጵያ ውስጥ እውነተኛ ፌዴራሊዝም አይተንም አናውቅ። በቃላት ደረጃ እናውቃለን። ስለዚህ በዲሞክራሲ መታችን መጠቀም ይቻላል። ዲሞክራሲ ማለት በሕግ መተዳደር ማለት ነው። ዲሞክራሲ ማለት የሚገባን አለማጣት፣ የሚገባን አለመመኘት ነው። የኢትዮጵያ የሚገባውን እያጣ ነው። በአውደ ጥናቱ ላይ የመወያያ መነሻ ሀሳብ በጽሁፍ የቀረበ ሲሆን አቅራቢው የሀዋሳ ዩኒቨርሲቲ የሕግና የአስተዳደር ክፍል ኃላፊና መምህር አቶ ይሆናን ይወካሙ ናቸው። ጽሁፋቸው የፌዴራሊዝም ስርዓት በስምምነትና በመተማመን አብሮ የመኖር ስርዓት መሆኑን ይገልጻል። አቶ ይሆናን ብሔር ተኮር ወይም ህብረ ብሔራዊ የፌዴራሊዝም ስርዓት ተስፋዎችም ፈተናዎችም አሉትም ብሏል። የውይይቱ ተሳታፊና የአገር ሽማግሌ የሆኑት አቶ ታ የተፈራም የለም እኔ በብሔር ተኮር ፌዴራሊዝም ተስፋ የለኝም። ይልቁንስ ዘረኝነትና ብሔርተኝነትን አስፋፍቶ እርስ በርስ እንድንገፋፋ አድርጓል ነው ያሉትም። የጎሳ ፖለቲካን መሰረት ያደረገ ፌዴራሊዝም ምኑ ላይ ነው የኢትዮጵያን ህዝብ ጠቀመው? እስቲ እንደ አሁን መንደርደሪያ ተደርጎ የጋራ ጥቅም ማስከበር፣ ራስን በራስን መዳኘት፣ እረ ለመሆኑ የጋራ ጥቅም እየተገኘ እራስን በራስ እያስተዳደሩ ደምና አጥንት በማየት አንተ ከዚህ ላይ አፈር ውጣ፣ አፈርን መሰረት አድርጎ መሬትን መሰረት ራሳቸውን በራሳቸው እያስተዳደሩ በደም አልፈልግም እና ከመሬት ላይ ውጣ እየተባለ በጋራ የጸደቀውን ሕገ መንግሥት እየተጣሰ በአንድ ላይ እየተቀደደ እየወረደ ይሄ ነው ተስፋው። የኢትዮጵያ ዜጎች ማህበራዊ ፍትህ ኢዜማ ፓርቲ ተወካይ አቶ ደመላሽ አበራ የብሔር ተኮር ፌዴራሊዝም ዋና ተግዳሮት በህዝብ መካከል ልዩነት እንዲፈጠር ምክንያት ከመሆኑም ባለፈ በኢትዮጵያ ታሪክ ላይ ጥቁር ጥላ ያጠላ ስርዓት ነው ብለዋል። እንደሳቸው ገለጻ በኢትዮጵያ ውስጥ የግለሰቦች መብት እንዲረገጥም ያደረገው ይሄው ስርዓት ነው ብለዋል። በአገሪቱ የተፈጠረ ላለው ጥፋትም ምክንያቱ ይህ የብሔር ተኮር የፌዴራሊዝም ስርዓት ነው ያሉት አቶ ደመላሽ ለኢትዮጵያ የሚመርጡት ስርዓት መልካምድራዊ አቀማመጥ ወይም ጂኦግራፊያዊ የፌዴራሊዝም ስርዓት መሆኑን ጠቁመዋል። አብሮ እስከ መጨራረስና እስከ መገዳደር ድረስ ያደረሰ ይሄ ተተክሎ የነበረው የብሔር ተኮር ፌዴራሊዝም ለኢትዮጵያ ውጤት አልባ ፌዴራሊዝም ነው። ስለዚህ ይሄ ሊሰመርበት ይገባል። በጂኦግራፊ የተካለለ ፌዴራሊዝም ቢሆን የተሻለ ሊሆን ይችላል የሚል እምነትና አስተሳሰብ አለ። በሌላ በኩል ደግሞ ብሔር ተኮር ወይም ህብረ ብሔራዊ የፌዴራሊዝም ስርዓት የብሔር ብሔረሰቦችን ልዩነቶች በማክበር ሕገ መንግስታዊ መብታቸው እንዲከበር አድርጓል ነው የተባለው። ህብረ ብሔራዊ አንድነታችን ለሀገራችን፣ ለምናስባት የነገይቱ ኢትዮጵያ ጠቃሚ ነገር ሊያበረክት እንደሚችል ስለሚታመን ህብረ ብሔራዊ ፌዴራሊዝም ወጣ ያለ ጂኦግራፊያዊ አህዳዊ የሚባሉ ነገሮች ከዚህ ቀደም ተሞክረው ለህዝብ ጥያቄ መልስ ያልሰጡ በመሆኑ ህዝብና ህዝብን የሚያቃርኑ ገጽታ ያላቸውና ህዝቦች በቋንቋቸው፣ በባህላቸው፣ በራሳቸው አካባቢ ራሳቸውን ለማስተዳደር ያላቸውን ፍላጎት የማያስተናግዱ በመሆናቸው በኢትዮጵያ ህዝብ በኩል ተቀባይነት ያለው ነው ብዬ አላምንም። የደቡብ ክልል ምክር ቤት የሴቶች ህፃናቶችና ወጣቶች ጉዳይ ቋሚ ኮሚቴ ሰብሳቢ ወይዘሮ ቀለመወርቅ ለገሰ በበኩላቸው በመልካም ምድራዊ ወይም በጂኦግራፊያዊ የፌደራሊዝም ስርዓት እንደማያምኑና የብሔረሰቦችን ነጻነትና መፍት የሚጨፈልቅ ስርዓት ነው በማለት ተናግረዋል። ይልቁንስ በተለያዩ ማህበረሰቦች መካከል ያለውን ቅረኖችን፣ ማስወገድ እኩልነትና ፍትሐውነትን ማረጋገጥ እንደሚገባ ነው የተናገሩት። ላለፉት ሀያ ሰባትና ሀያ ስምንት ዓመታት የመጣንበትን በዚህ ካል ከዛ በፊት በነበረ እኮ ጂኦግራፊክ ነበር ያን ጊዜ የነበረው ነገር ምን ነበር? እኔ አሁን እሱን ነገር ማየት ቅድም እንደውም ምን ሞክረው ሲባል ነበር ክርሳ ያላረገ ግን ደግሞ ማን ላይ ነው የምንሞክረው ሂዝብ ቤተ ሙከራ ነው ወይ ሂዝብ ላይ መሞከር የሚያስከፍለውን ዋጋ ታሳቢ ያደርጋል ወይ ደግሞ ያን እኮ አስቻይ ሁኔታ ነበር ጂኦግራፊክ ፌደራሊዝም ያጃምል የሚያጃምል ፌደራሊዝም ብናመጣና ተግባራዊ ብናደርግ አይደለም ማድረግ ብንሞክር እንኳን ማን ላይ ነው? ሕዝብ ህይወት ላይ ነው። ሕዝብ ኑሮ ላይ ነው። ሕዝቦች ላይ ነው። እሱ ላይ ስንሞክር ጉዳትና ጥቅሙን ምናልባት ሚዛናዊ አድርገን አይተናል ወይ? ከሆነ ደግሞ ዛሬ እንደ ትላንቱ ትላንተ እኔ ያውቃለሁ ብሎ ሌላው ተናግሮ፣ ያንተ ቋንቋ እንዲህ ነው ተብሎ በሌላ ቋንቋ ተናግሮ የሌላው ነገር ብቻ የሌላውን እየተባለ ጭምር ተቀብሎ ተጃምሎ በሌላው ስር ሆኖ የሚኖርበት ዘመን ላይ አደለም። የደቡብ ክልል የብሔረሰቦች ምክር ቤት አፈ ጉባኤ አቶ ለማ ገዝሜ እንዳሉት ስርዓቱን ከጀመርን አጭር ጊዜ ነው ያደሩና፣ ያሳለፍናቸውን ሁኔታዎች ያነሳን የጋራ መግባባት መፍጠር አይቻልም ነው ያሉት። የፌዴራሊዝም ስርዓቱ ጎጂ ነው ወይስ ጠቃሚ የሚለውን ሰፊ ሀሳብ በቀናነትና ነጻ በሆነ አቋም ማሰብ እንደሚገባም ተናግሯል። ሚዛናዊ ሆነን መገምገም አለብን ነው ያሉት። የተፈጠሩና ህዝቡ ጋር የሚታዩ ችግሮችም ከስርዓቱ የሚመነጭ ነው ማለት አይቻልም ብሏል። አቶ ለማም በአውደ ጥናቱ ላይ የተለያዩ የተፎካካሪ ፓርቲ ተወካዮች፣ ምሁራን፣ ሲቪክ ማህበራት የሚሰሩባት የመንግስት ስራ ኃላፊዎች፣ የሃይማኖት አባቶችና የአገር ሽማግሎች እንዲሁም የሕግ አውጪ አካላት ተሳትፈውበታል። የቪዥን ኢትዮጵያን ኮንግሬስ ፎር ዲሞክራሲ በአጽሮቱ ቪኢኮድ ኤክስኪቲቭ ዲሬክተር አቶ ታደለ የደረሰ እንዳሉት ተመሳሳይ አውደ ጥናቶች በቀጣይ በባህር ዳር ከተማና በአገር አቀፍ ደረጃ በአዲስ አበባ እንደሚካሄድም ገልጠዋል። ለአሜሪካን ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም